በሊቢያ voice ወጥ ህገወጥ የሰው አዘዋዋሪዎች ቤዛ ገንዘብ እንዲከፍሉ ታግተው የሚገኙ ወደ ሁለት መቶ የሚጠጉ ኢትዮጵያውያንና ሶማሊያውያን ፍልሰተኞችና ስደተኞችን ለማስለቀቅ የዓለም አቀፉ የፍልሰት ድርጅት አይኦኤም እየጣረ መሆኑን አስታወቀ። ሊስ ሸሽላይን ከጄኔቫ ያጠናቀረችው ዘገባ አለ። ሄኖክ ሰማግዜር ያቀርበዋል። ስደተኞችን በማፈን ህግ በማይከበርባቸው የማቆያ ጣቢያዎች የሚያሳዩ የቪዲዮ ምስሎች በማኅበራዊ ድረገጽ ወይም በፌስቡክ ባሳለፍነው ሳምንት በሰፊው ሲታዩ ነበር። የዓለም አቀፉ የፍልሰተኞች ድርጅት አይ ኦ ኤም እንዳስረዳው የጠፉት ወይም የታገቱት ወንድና ሴት ስደተኛ ቤተሰቦች እንደነዚህ የመሰሉ የስቃይ ምስሎችን እንዲመለከቱና ለደላሎቹ ገንዘብ እንዲከፍሉ ተጠይቀዋል። የአይኦኤም ቃል አቀባይ ጆል ሚልመን ለቪኦኤ እንደተናገሩት የምስሉ መገኛ ምንጭ አልታወቀም። ከየት አካባቢ ሊሆን እንደሚችል እርግጠኛ ባይሆኑም የተቀመጠ መላምት አለ። ቃል አቀባዩ እንዳሉት በአስር እጥፍ የሚቆጠሩ በምስሉ ላይ ያሉት በአንድ መጋዘን የታሰሩት ሰዎች በምስል ቅንብር የተሠራ ይመስላል። ሰዎች በሲሚንቶ የተሰሩ ብሎኬቶችን ከጀርባቸው ወይም ከደረታቸው ላይ በመጫን ከፍተኛ ጉዳት እየደረሰባቸው እንደሆነ ነው የተረዳነው። እግሮቻቸውና እጆቻቸው በድብደባ ሳቢያ ተሰባብረዋል። ሰውነታቸው በግርፊያ በገመድ ታስሮ ከመቆየት ብዛት ቆሳስሏል። ቁጥራቸው ለማወቅ ከማይቻል በላይ የሆኑ ወንዶች በምግብ እጦትና ድብደባ እየተንገላቱ ናቸው ለረዥም ጊዜ ምግብ ባለማግኘታቸው መሆኑን በቦታው የነበሩት ይመሰክራሉ። ሚልማን እንዳሉት በሕገ ወጥ አዘዋሪዎቹ ከታገቱት ስደተኞች ቤተሰቦች በነጠላ ላይ እያንዳንዳቸው ስምንት ሺህ ዶላርስ፣ ምናልባትም ከዛ የበለጠ ቤዛ አስከፍለው ነው የሚለቋቸው። የስደተኞቹ ቤተሰቦችም ጥሪታቸውን አሟጠው ለታሰሩት ወገኖች ይልካሉ። ሚልማን እንዳሉት በባሪያ ንግድ ላይ ያለው ዝውውር በሊቢያ ተስፋፍቷል። ይህ እንግዲህ ለዘመናት የነበረ ነው። አዲሱ ነገር ምንድን ነው? የዲጂታል ቴክኖሎጂ ተጠቃሚ በመሆናቸው በጣም ያላደገ መንደር ከሚባል ሩቅ ስፍራ እንኳ በጣም በፍጥነት በቀላሉ ደላሎቹ ለመገናኘትና መረጃ ለመለዋወጥ መቻላቸው ነው። It gives criminals an opportunity to profit from the digital age. There's no question that it's true that you can terrify ወንጀለኞች በዚህ በመረጃ የተሳሰረና በፍጥነት የሚሸጋገርበትን ቴክኖሎጂ ተጠቅመው ትርፍ እንዲያግበሰብሱ እድል ይከፍትላቸዋል። ወላጅ እናትና አባትን በትዊተር ወይም በኢሜይልና በደቂቃዎች ውስጥ በስልክ ሊታይ የሚችል ቪዲዮ በመላክ ማስፈራራትና ዘመድንም ማሸበር ይቻላል። እንዲህ አይነት ግንኙነት ከዚህ ቀደም አልነበረም። ወደፊት ግን አሁንም ካለበት እየከፋ ሊሄድ እንደሚችል ይጠቁማል። የዓለም አቀፉ የፍልሰት ድርጅት አይኦኤም በአዘዋዋሪዎች ታግተው የሚገኙት ፍልሰተኞች ያሉበትን ስፍራ ለማወቅ ከአጋሮች ጋር ተባብረው እየሠሩ ነው። የአይኦኤም ሠራተኞች ከሊቢያ ባለሥልጣናት ጋር በመተባበር ፍልሰተኞቹና ስደተኞቹ ተይዘው ከሚገኙበት ስፍራ ፈልጎ የማዳን ስራ ለመስራት እየጣሩ ነው። በፖለቲካ ለመረጋጋት የምትታመሰው ሊቢያ ወደ አውሮፓ የሚፈልሱ ሰዎች አብይ መሸጋገሪያ ሆናለች። ጠንካራ ማዕከላዊ መንግስት ባለመኖሩ ሕገወጥ የሰው አዘዋዋሪዎችና ዘመናዊ የባሪያ ንግድ የሚያከናውኑ ወንጀለኞች ተመችቷቸዋል።